እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን። ክቡራትና ክቡራን አድማጮች እንደምናመሻችሁ፣ ከሰኞ እስከ ዓርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሰራጨውን የአሜሪካ ድምፅ ራዲዮ ጣቢያ ዝግጅት ጀመርን። በቀጥታ የሚተላለፍላችሁን ይህንን የዛሬ ሐሙስ መጋቢት 17 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሰሎሞን አባተ ነኝ። ኃይሉ ታምራትና ጽዮን ግርማ ፕሮግራሙን ይመራሉ። የቴክኒክ መሐንዲሱ ሱሌማን ታራዋሊ ነው። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። ቆንጅታ እየታሰማናለች። ጤና ስጥልኝ እንደምናመሻችሁ ኢትዮጵያ ግብጽና ሱዳን በዚህ ሳምንት የተፈራረሙትን የአባይ አጠቃቀምና የታላቁ ህዳሴ ግድብ የመርህ ስምምነት አስመልክታ ዩናይትድ ስቴትስ ሶስቱን ሀገሮች እንኳን ደስ ያላችሁ ብላለች። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ቃል አቀባይ ጄንሳኪ ለጋዜጠኞች በሰጡት ቃል የተደረሰው ስምምነት ጠቃሚ እርምጃ መሆኑን ገልጸዋል። ይህ የትብብር መንፈስ እንዲጎለብት እና የናይል ወንዝ ልማት ሁሉንም ሀገሮች በሚጠቅም መንገድ በዘላቂነት መከናወኑን ለማረጋገጥ ዩናይትድ ስቴትስ ከሀገሮቹ ጋር አብራ ለመስራት በጉጉት ትጠብቃለች ብለዋል። ስምምነቱ የተፈረመው በሶስቱ ሀገሮች መሪዎች፣ በሱዳኑ ፕሬዝደንት ኦመር ሀሰን አልበሽር፣ በግብፁ አብደልፋታ ኤልሲሲ እና በኢትዮጵያው ጠቅላይ ሚኒስትር ኃይለማርያም ደሳለኝ ካርቱም ላይ መሆኑ ይታወሳል። ከትናንት ወዲያ ማክሰኞ በፈረንሳይ አልፕስ ተራሮች አካባቢ አንድ መቶ ሀምሳ ሰዎች ያለቁበት የጀርመን ዊንግስ አየር መንገድ አውሮፕላን አደጋ ክትትል እያደረጉ የሚገኙት መርማሪዎች ከአብራሪዎቹ አንዱ ወደ በረራው ክፍል ወደ ኮክፒቱ ሆን ተብሎ እንዳይገባ ተደርጎ ነበር ብለው እንደሚጠረጥሩ ተገለጠ። ለምርመራው ስራ ቀረቤታ ያላቸው ምንጮች ለዜና ማሰራጫዎች እንዳሉት ከሆነ በአውሮፕላኑ የድምፅ መቅረጫ ላይ የሚሰሙት የበረራው የመጨረሻ ጥቂት ደቂቃዎች ድምፆች የሚያመለክቱት አንደኛው አብራሪ ከበረራው ክፍል ወጣ ብሎ እንደነበረና ሊመለስ ሞክሮ እንዳልቻለ ነው። የበረራ መረጃና ድምጽ መዝጋቢው ትናንት ረቡዕ ከአውሮፕላኑ ስብርባሪ ውስጥ ተፈልጎ መገኘቱ ይታወሳል። ከበረራው ክፍል ወጥቶ የነበረው ከሁለቱ አብራሪዎች የትኛው እንደሆነ አልተነገረም። የሳውዲ አረቢያ የጦር አውሮፕላኖች ዛሬ የየመኗን የየመንን ቁልፍ ወታደራዊ ተቋማት ማጥቃታቸው ተነገረ። የሳውዲ ሀይሎች ጥቃቱን ያደረሱት የሰላጤው አረብ ሀገሮች ሸሪኮቻቸውና ሌሎችም የክልሉ ሀይሎች በዓለም አቀፍ ማህበረሰብ የሚደገፉት ፕሬዚደንት አብድ የየመኑ ፕሬዚደንት አብድራቡ ማንሱር ሀዲን በመደገፍ የያዙትን ጥረት በመምራት ላይ መሆኗ ተዘግቧል። የዛሬው የአየር ጥቃት በዋና ከተማዋ ሰንአ ዋና አውሮፕላን ጣቢያ ዙሪያ ያሉ ኢላማዎችን የደበደቡ ሲሆን በአካባቢው ያሉ መኖሪያ ቤቶች ላይም ጉዳት አድርሰዋል። ሚስተር ሀዲን ከስልጣን ለማስወገድ የሚዋጉትን ሺያ ሁቲ ሽምቅ ተዋጊዎች የምትደግፈው ኢራን ሳውዲ ያደረሰችውን ጥቃት አደገኛ እርምጃ ብለዋለች። የናይጄሪያ ፕሬዝደንትና ዋና ተፎካካሪያቸው ተነገ ወዲያ ቅዳሜ የሚካሄደው ምርጫ ነፃ ፍትሐዊና ተአማኒ እስከሆነ ድረስ ውጤቱን እንደሚያከብሩ ቃልም በመግባት መግለጫ አውጥተዋል። የናይጄሪያ ብሔራዊ የሰላም ኮሚቴ አባል የሆኑት አቡነ ማቲው ሐሰን ኩካ አቡጃ ላይ መግለጫውን ለጋዜጠኞች አንብበዋል። በሌላ የናይጄሪያ ዜና አልጀዚራ የዜና አውታር በዚያች ሀገር ውስጥ ሁለት ጋዜጠኞቼ ታስረውብኛል ይለቀቁልኝ ሲል ጠየቀ። ጋዜጠኞች የታሰሩት ቦኮ ሀራም አብዝቶ በሚንቀሳቀስበት በቦርኖ ክፍለ ሀገር ማይዱጉሪ ከተማ መሆኑን አልጀዚራ አስታውቋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁ ቆንጂት፣ ለዜናው። ከምሽቱ 3 ሰዓት በ25 ና በ31 ሜትር ባንድ አጭር ሞገድ ስርጭታችን ከተጨማሪና ሰፋ አካሉ የሰዓቱ ዜናዎች ጋር ትመለሳለች። ይህ በ1431 ኪሎ ኸርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የምስራቅና ደቡባዊ አፍሪካ የንግድና ልማት ባንክ ለአፍሪካ ኢቦላ ወረርሽኝ ትብብር ባላደራ ተቋም የገንዘብ ድጋፍ ለማድረግ ስምምነት ተፈራርሟል። ገንዘቡ የአፍሪቃን የበሽታዎች መቆጣጠሪያ ማዕከል ለማጎልበት እንደሚውል ተነግሯል። መለስካቸው ተጨማሪ አለው። የባንኩ ዋና ስራ አስፈጻሚ ዛሬ ማለዳ በአፍሪካ ህብረት ዋና ጽህፈት ቤት ተገኝተው የድጋፍ ስምምነቱን ከአፍሪካ ጸረ ኢቦላ ወረርሽኝ ትብብር ባላደራ ተቋሚ በላይ ጠባቂ ጋር በተፈራረሙበት ወቅት የተሰራጨው አንድ ሰነድ እንደሚያመለክተው የተሰጠው የሃምሳ ሺህ የአሜሪካ ዶላር ድጋፍ አቅምን ለመገንባት ይውላል። ጽሑፉ ሲያብራራም ይህ ገንዘብ የሚውለው የአፍሪካን የበሽታዎች መቆጣጠሪያና መከላከያ ማዕከል ለመመስረትና አህጉሪቱ ወደፊት የሚያጋጥሟትን የሕዝብ የጤና ቀውሶችን ወይንም የአስቸኳይ ጊዜ ሁኔታዎችን ለመቋቋም የሚያስችል አቅም ለመገድማት ነው ይላል። የገንዘብ ድጋፉን የለገሰው የምስራቅና ደቡባዊ አፍሪካ የንግድና ልማት ባንክ ፕሬዚዳንትና ዋና ሥራ አስፈጻሚ አቶ አድማሱ ታደሰ ይህንኑ በበልክ ያስረዳሉ። ዘገይተናል ለማለት ይቻላል፣ ግን እኛ አሁን ለምሳሌ ለሲራሊዮን፣ ለጊኒ፣ ለላይቤሪያ የሚሆን አስተዋጽኦ አይደለም ያደረግ ነው። እኛ አስተዋጽኦ የምናደረገው ለአዲሱ ኢኒሽቲቭ ነው። በቅርብ ጊዜ የታወጀ ኢኒሽቲቭ አለ። ፓን አፍሪካን ሜዲካል ኢንስቲቱሽን እንደ ስታንድ ባይ ፎርስ ሆነ ወደፊት እንዲ የኢቦላ አይነት ነገር ወደፊትም ይመጣል። ስለዛ የኛ የኛ አስታውጾ ለኢቦላ ሰች ሳይሆን ለኢመርጀንሲ ሪሌትድ ሜዲካል ክራይሲሶች መከላከል የሚችል ኢንስቲቱሽን ማጠናከር ነው። የአፍሪካ ፀረ ኢቦላ ወረርሽኝ ትብብር ባላደራ ተቋም ወይንም ኢቦላ ኤፒደሚክ አፍሪካ አጌንስት ኢቦላ ሶሊዳሪቲ ትረስት የበላይ ጠባቂና የአፍሪካ ህብረት ኮሚሽን ሊቀመንበር ዶክተር ኢንኮሳዛና ዲላሚኒ ዙማ ስምምነቱን ሲፈራረሙ ባደረጉት አጭር ንግግር ለተደረገው ልግስና አመስግነው ሁልጊዜም በጉዞ መጨረሻ ላይ ያሉት ማይሎች አስቸጋሪ ናቸው ካሉ በኋላ ይህ እርዳታ በዚህን ጊዜ መገኘቱ ደግሞ በጉዞአችን ጸንተን ለመቀጠል ይረዳል ሲሉ በምዕራብ አፍሪካ የተከሰተው የኢቦላ ወረርሽኝ ሙሉ በሙሉ የመቆጣጠሪያ ጊዜው ሩቅ እንዳልሆነ ጠቁመዋል የአፍሪካ ጸረ ኢቦላ ወረርሽኝን ትብብር ባላደራ ተቋም ወይም ዘኢቦላ ኤፒደሚክ አፍሪካ ጌንስት ኢቦላ ሶሊዳሪቲ ትረስት የተመሰረተው የኢቦላን ወረርሽኝ ለመመከት የአፍሪካ የጤና ባለሙያዎችን ለማሰልጠን ለማደራጀትና ለማሰማራት እንዲሁም በአካባቢና በአህጉር አቀፍ ደረጃ በሽታዎችን ለመቆጣጠር የሚያስችል የጤና ተቋማትን አቅም ለመገንባት የሚውል ገንዘብ የማሰባሰብ ዓላማ ይዞ ነው። መለስካቸው አማሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ። መለስካቸውን፣ ወደ ተከታዩ ዝግጅት እንለፍ። በኢትዮጵያ በግብፅና በሱዳን መካከል የተፈረመውን የአባይና የህዳሴ ግድብ ግንባታ ስምምነት በጸጋ እንደሚቀበሉት የተቃዋሚው የኢትዮጵያ ፌዴራላዊ አንድነት ዲሞክራሲያዊ መድረክ ሊቀመንበር ፕሮፌሰር በየነ ጴጥሮስ አስታውቀዋል። ይሁን እንጂ የኢትዮጵያን ጥቅሞች አሳልፎ እንዳይሰጥ ጥንቃቄ ሊደረግ ይገባል ይላሉ። እስክንድር ፍሬሆነ ያነጋገራቸው ዶክተር በየነን በጣም አመሰግናለሁ ስለ ጊዜዎት። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር። የግብፁ ፕሬዚዳንት አብዱልፈታህ ኤልሲሲ ለሶስት ቀናት ይፋዊ የስራ ጉብኝት አዲስ አበባ ቆይተዋል። ዛሬ አጠናቀዋል ጉብኝታቸውን። በጉብኝቱ ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ጋር ተወያይተዋል። እንዲሁም ለሕዝብ ተወካዮች ምክር ቤትም እና ለፌዴሬሽን ምክር ቤት አባላት ንግግር አድርገዋል። ከዛ ቀደም ሲልም ፕሮፌሰር እንደሚያስታውሱት በካርቱም ሱዳን፣ ኢትዮጵያና ግብጽ በመርህ ላይ የተመሰረተ ስምምነት ተፈራርመዋል አባይን ውሃ አጠቃቀም በተመለከተ። እንዴት አያችሁት በተቃዋሚዎች በኩል እስቲ የእርስዎን አስተያየት ይስጡኝ እነዚህን ሂደቶች እንዴት አያችኋቸው ያ በመጀመሪያ ነገር እነዚህን ሁነቶች ፈጣን ናቸው አካሄዳቸው እንግዲህ በሰሞኑ ካርቱም ላይ የተደረሰበትን የመርህ ስምምነቶች የምለውንም እንዲሁ በየኢንተርኔቱ ፖስት ሆኖ ያገኘ ነው እሱን አይተን አንጨርስም። ሀገር ይፋ ጉብኝት ሆነ እና ብዙ ነገሮች እያየን ነው። ለማንኛውም ይህንን በድርጅት ደረጃ ለመገምገምና እንደምታውን ድርጅታዊ አቋም ለመያዝ አልበቃንም። ግን በዚህ ረገድ ኢትዮጵያ ከግብፅም ሆነ ከሱዳን ሌሎችም የአባይ ወይም የናይል ተጠቃሚ ሀገሮች ወይም ባለቤትነት ያላቸው ሀገሮች ጋር በሰላማዊ አግባብ ሰጥቶ በመቀበል መርህ በድርድር መፍትሄዎችን መሻቷን ፈላጊነት እኛም ይዘነው የቆየን ነው። እኔ እንግዲህ የምናገረው በመድረክ ስም ነው። ስለዚህ በዚህ በሰላማዊ አግባብ መፍትሄ ለመሻት ከዚህ በፊት ነው የጦርነት ማስፈራሪያዎች ሌሎች ሌሎችም ሲያደርጉ የነበሩ የግብጽ መሪዎች አሁን በእኛ እኛው ተተክተው ባሉበት ሁኔታ በዚህ በሰላማዊ አግባብ ለመነጋገር እና በሰጥቶ መቀበሉ የድርድር ስልት ጉዳዩን መያዙ የምንፈልገው አቅጣጫ ነው፣ እሱ የሰየው ነው የምንለው። ይህንን ስንል ድርድሩ የኢትዮጵያን ጥቅሞች አሳልፎ እንዳይሰጥ ከፍተኛ ጥንቃቄ መደረግ እንዳለበት እምነታችን ነው። ይህንንም የምንልበት መቼም ቀድሞ ከደረሰብን ሁሉ በመነሳት ፍርሃት ብገባን አስደንቅም። ኢህአዴግ መራሽ መንግስት ከዚህ በፊትም ባደረጋቸው የጎረቤታዊና ለመቀፋዊ ድርድሮች ላይ የኢትዮጵያን ህዝብና ሀገርም መብት በማስከበር ረገድ ትራክ ሬከርዱ ይሄንን ያህል የሚያስመካ አይደለም። ለዚህም እንደ ኦቶሎ ብዬ የአልጀርሱን ስምምነት መጥቀስ ይችላለው። በኢትዮጵያና በኤርትራ መካከል በተከሰተው እንደገና ሊመርመር የሚገባው ነው ብለናል። ይሄ መድረክ አቋም ነው። የኢትዮጵያ ጥቅም የምከበረበት አይደለም። እኔም ፓርላማ ውስጥ በነበርኩበትም ጊዜ ይህንን አቋም በግልጽ ያስቀመጥነው ነው እንደገና መታየት አለበት የምል የአሰብ በር ምንድን ነው የባህር በር ባለቤትነት ጉዳይም እንደዚሁ የኢትዮጵያ ጥቅም የተከበረበት አይደለም የሚል አቋም ነው። ያዝነው ዕለት እነዚህ ከዚህ በፊት የደረሱት ሁሉ በዚህም በናይል ድርድርም ላይ ስጋት ቢያሳድር አያስደንቅም። ስለዚህ በዚህ ረገድ ጥንቃቄዎች መደረግ አለባቸው። የተደረሰው የመርህ ስምምነቶች የተባሉቱ ውስጥ ወፍ በረር እንዳየሁት አንዳንድ ስጋቶች ይኖሩኛል። በተለይም በጣም ዝርዝር ጉዳዮች ውስጥ ይገባል ይህንን የአባይን ግድብ በማስተዳደሩ ረገድ ሁሉ ሳይቀር በዝርዝር ጉዳዮች ውስጥ ይገባል። የአንድ ሀገርን ሉዓላዊነት የሚነካ ደረጃ የሚመስል አንድ ሀገር በሀገር ጉዳይ ውስጥ የሚያከናውናቸውን የዕለት ተዕለት ተግባራት ሁሉ ሳይቀሩ ግድቡ እንዴት ማኔጅ ይደረጋል በአንድ ሀገር አመት ውስጥ የምለውንም ሁሉ መስማማት አለብን ይላል እና እነዚህ ለአንድ ሀገር የምትተዉ መሰረታዊ ሁሉን አቀፍ በሆኑ ጉዳዮች ላይ ተስማምቶ ዝርዝር አፈጻጸሙ ለአንድ ሀገር ለኢትዮጵያ መተው ሲገባ ለምን ይህንን ያህል ዝርዝር ውስጥ ሁሉ መግባት እንደተፈለገ አገባኝም። ይህንንም እንዳለ የተስማምቶበት ከሆነ ስጋት ይኖረናል እና በአጠቃላዩ እኛ እምነት አንደኛ ስምምነቱ ከመጽደቁ በፊት አሁን እንግዲህ ስምምነት ላይ ደርሰናል ተብሏል። ይሄ መጽደቅ አለበት በሀገሪቱ ሕጋዊ አካል ማለት ነው። ይሄም ከመሆኑ በፊት ለህዝብ ውይይት ክፍት መሆን አለበት። ይሄ አሁን ስምምነት ተብሎ የተደረሰበት ጉዳይ ከዚህም ህዝብ ውይይት ግብዓቶች መሰብሰብ ይኖርባቸዋል። አስተያየቶች፣ እና ከባለሙያ ሁሉ ጭምር የሚመነጭ ሁሉ ሊካተቱ ይገባል ነው። በመጨረሻም በላይ አጽላቂው ፓርላማ ነው የምል እምነት አለን እና በእኛ እምነት አሁን ያለው ፓርላማ እንደውም ለዚህ ብቃት የለውም ነው የምንለው። አንደኛው የአንድ ፓርቲ ብቻ ስብስብ ነው ፓርላማው። ሁለተኛ ጊዜውንም ሊያጠናቀቅ ጥቂት ወራት ናቸው የቀሩት። ያው ምርጫ ውስጥ ነው ያለ ነው እና በሚቀጥለው ፓርላማ ውይይት ተደርጎበት የሚጸድቅ ሰነድ ሊሆን ይገባል የሚል እምነት አለኝ። እዚህ ላይ እንግዲህ ፕሮፌሰር ሂደቶች ናቸው ገና አሁን ያሉት የተደረሰ ድምዳሜ የለም። ከሁለቱም ወገኖች እንዲሁም ከሱዳንም እንደሚሰማው ማለት ነው። የስምምነቱን ዝርዝር የሚሰራ ወይም የሚያዘጋጅ ኮሚቴ እንደሚቋቋምም ነው የተገለጸው። ነገር ግን አሁን የተደረሰው ስምምነት በትክክለኛው አቅጣጫ የተደረገ አዎንታዊ እርምጃ ያመለክታል ብለዋል። ለምሳሌ የግብፁ ፕሬዚዳንት አብዱል ፈታ ኤልሲሲ ጠቅላይ ሚኒስትር ኃይለማርያም ደሳለኝም ሲናገሩ ሰምተዋቸው ከሆነ ዋነኛው የተሳካው ነገር በሁለታችንም በኩል ፖለቲካዊ ፈቃደኝነትና ቁርጠኝነት መኖሩ ነው ብለዋል እና ገና ሁኔታዎች በሂደት ላይ እንዳሉ ነው የሚያሳየው። የዓለም አቀፉ አጥኚ ቡድን ጥናቶች መደረግና ሪፖርቶች ይፋ መሆንም ወደፊት የሚጠበቅ ነው። በሂደቱ አጠቃላይ ላይ ምንድን ነው አስተያየታችሁ? ምናልባት አሁን አንዳንድ የሰነስሯቸው? አስተያየቶችስ ምናልባት ቀድመው የመጡ አይሆኑም ወይ? ፕሮፌሰር በየነ የደረሰበት እኮ ያውቃል። እኛ ከዚህ በፊት ፓርላማ ውስጥ ሁሉ ሆነን የሀገራችን ጥቅም በሚከበር ደረጃ ነው እነዚህ ያለም አቀፍ ስምምነቶቹ መደረግ ያለባቸው ብለን በሞገትንበት ጊዜ ኢህአደግ ተቀበሉትም ተዉት ይህን ነው ብሎ ያለፈባቸው ጊዜዎች አሉ። እነዚህ ናቸው የስጋታችን ምንጭ የሚሆኑት የመሪዎ ስምምነት የተባለው እነዚህ እነዚህ ጉዳዮች ለቀጣይ ዝርዝር ጥናትና ሙያዊ ምሁራዊ ዓለም አቀፍና ሀገር አቀፍ ከመንግስት ወገንተኝነት ውጭ የሆኑ ባለሙያዎች አጥንቶ የሚያቀርቡ አቸው ርዕሰ ጉዳዮች ናቸው እስከተባለ ድረስ እዚህ ላይ እኔ ብዙ ችግር አይኖረኝም። በግሌ ይሄ የውይይት ርዕሰ ጉዳዮች ናቸው። በእነዚህ እንነጋገር፣ እነዚህ እየጠሩ ይሄዱ ተብሎ ክፍት የሚሆን ከሆነ ለህዝብ ውይይት ክፍት የሚሆን ከሆነ የሚጸድቀውም ደግሞ እንዲሁ ዝም ብሎ በጣልቃ ገብቶ ያለው ስልጣን ላይ ያለው ፓርቲ ያንን ተቀብዬ ያለው ብሎ ከዚህ በፊት እንደሚያደርገው የማይሄድበት ሁኔታ ከሆነ ሂደት ነው እንዳልከው፣ በዚህ እርግጠኛ መሆን እንፈልጋለን። ይሄ ሂደት ነው ወይስ ገዥ የሆነ ስምምነት ነው? ስለዚህ በሂደትነት መቀመጡ ላይ እኔ ችግር አይኖረኝም። ድርጅቴም በዚህ ላይ ጥን ያለው አይመስለኝም። ግን ዋና ቁም ነገር ሀገራዊና ህዝባዊ ጥቅሞቻችንን አሳልፎ የማይሰጡ አበይት በሆኑ ዓለም አቀፋዊ ስምምነቶች ነው ሀገሪቱ መግባት ያለባት የምትለዋን ለማስመር ፈልጌ ነው። ፕሮፌሰር በየነ ጴጥሮስ የኢትዮጵያ ፌዴራላዊ ዲሞክራሲያዊ አንድነት መድረክ ሊቀመንበር የግብፁን ፕሬዚዳንት ጉብኝት አስመልክቶ ቃለ ምልልስ ሊሰጡን ስለፈቀዱ ስለ ጊዜዎትም በአሜሪካ ድምፅ ሬዲዮ አድማጮች ስም አመሰግናለሁ። እሺ ለተሰተምድል እጅጉ አመሰግናለሁ። እስክንድርንና ዶክተር በይነን አመሰግናለሁኝ። አሁን ወደ ተከታዩ ዝግጅት እናልፋለን። የሰማያዊ ፓርቲ ሊቀመንበር ኢንጂነር ይልቃል ጌትነትና የኢትዮጵያውያን ዲሞክራሲያዊ ፓርቲ ኢዴፓ ፕሬዚዳንት ዶክተር ጫኔ ከበደ ሰሞኑን ለጥያቄዎቹ መልስ እየሰጡ ቆይተዋል። አሁን ወደ ዝግጅቱ የመጨረሻ ክፍል እናልፋለን። ጤና ይስጥልኝ። ቪኦኤዎች ሰማያዊ ፓርቲና ኢዴፓን አንዳንድ ጥያቄዎች ለመጠየቅ ፈልጌ ነው የደወርሁት። የመጀመሪያው ጥያቄ የሰማያዊ ፓርቲ ነው ይኸውም ነጻነት ለነጻ ምርጫ የሚለውን ስትራቴጂያቸውን በተመለከተ ነው። ጥያቄ ብልጥ ልጅ እየበላ ያለቅሳል እንደሚባለው ነው ወይስ ሰማያዊ ፓርቲ አምሮ ኢህአዴግን ለመጋፈጥ ነው ይህንን ነጻነት ለነጻ ምርጫ የሚለውን ስትራቴጂ የመረጠው? ይህንም የሚጠይቀው ኢህአዴግ ይህንን ስትራቴጂያችሁን እንዳልወደደላችሁና ካስፈልገም እርምጃ እንደሚወስድባችሁ ብዙ ምልክቶች እያሳየ ነው እና ይሄንን ለመጋፈጥ ዝግጁ ሆናችሁ ነው ወይ ለማለት ነው። በተጨማሪ የምንጠይቀው ምን ቢሟላላችሁ ወይም ደግሞ ምን ቢጎድልባችሁ ነው ከነጻነት ወይም ምርጫ የሚለው አንዱን የምትመርጡት፣ ሁለቱን አብሮ ከማካሄድ አንዱን ምርጫ የምትመርጡት ምርጫ ማተሳተፉት ምን ቢሆን ነው ነጻነት የሚለውን የምታቆሙት መቼ ነው የሚለውን ነው። ሌላው ለኢዴፓ የምንጠይቀው ጥያቄ ኢዴፓ እኔ አስቦ የነበረው ዝቅተኛ ገቢ ያላቸውን ሕዝቦች የሚወክል እና ለእነሱ የቆመ ግራ ዘመም ፖለቲካ ፓርቲ መስሎ ነበር የሚታየኝ እና እንዴትና ለምን ነው ሊበራል አይዲዮሎጂ ሊከተል የቻለው ሶሻል ዴሞክራሲ ወይም ልማታዊ ዴሞክራሲ ሊበልጥ አይቀርበውም ነበር ወይ ነው። እሺ፣ ጠያቂያችንን እናመሰግናለን። ኢንጂነር ይልቃል የመጀመሪያውን ጥያቄ መልሱልን። ጠያቂያችን በተረትና ምሳሌ መልክ ያቀረቡት ነገር ለፖለቲካ የሚሆን አይደለም። ብልጥ ልጅ ያገኘውን እየበላ ያለቅሳል የሚለው ፖለቲካዊ ሕዝብ ነው። ከበደል፣ ከግፍ ተላቆ ነጻነት፣ እኩልነትና ፍትሀዊነትን ማምጣት የሚለው ነገር አሁን እሳቸው በገለጹት አይነት ዘዴ የሚገለጽ አይደለም፤ ለፖለቲካ የሚሆን አይደለም ንግግራቸው። ሁለተኛ ኢህአዴግ አልወደደላችሁም ብለዋል። እኛ ኢህአዴግ የሚወደውንና የሚፈልገውን የምናደርግ ሳይሆን የኢትዮጵያ ሕዝብ የምር ከአገዛዝ ወደ ዲሞክራሲ የሚሄድበትን ከዛሬ ነ የተሻለ ህይወት የሚኖርበትን ነገን ተስፋ የሚያደርግበትንና መራጩን ህዝብና የኢትዮጵያን ህዝብ መነሻና መድረሻ ያደረገ ነገር ነው የምናደርገው። ከዛ በተረፈ ደግሞ ሁልጊዜም እንደምንናገረው ከአገዛዝ ወደ ዲሞክራሲ የሚደረግ ትግል ዋጋ እንደሚያስከፍል እናቀዋለን። ዋጋ ባንከፍልና የፖለቲካ ውድድር ብቻ ሆኖ አማራጮች የሚመረጡባት ሀገር ቢኖረን ደስ ይለን ነበር። ነገር ግን እሳቸው እንዳሉት ኢህአዴግ የማይወደው ነገር ካለ እንደሚያጠፋው እናቃለን። ይሄ እስከሚለወጥ ድረስ ግን እየወደቅን እየተነሳን ዋጋ እየከፈልን ኢትዮጵያ የእውነት ሀገር የፍትህ ሀገር፣ የእኩልነት ሀገር እስከምትወድ ድረስ በብዙ ውጣ ወረድ የተሰራ ሀገር ነው። እኛም በደረስንበት ትውልድ ውስጥ ለዛ የሚያስፈልገውን አስተዋጽኦ አድርገን ማለፍ ነው እንጂ ኢህአዴግ ወዶታል ጠልቶታል በሚል ነገር እንደማናረግ፣ ነገር ግን መሰረታዊ ሀሳባችን ነጻነት፣ ለፍትሀዊ ምርጫ የሚለው ምርጫ ማለት በመሰረቱ ነጻነት ማለት ብዙ አማራጭ መኖር ማለት ነው። ስለዚህ ነጻነት ከሌለ ምርጫ የለም ማለት ነው። ሰዎች በነጻነት ሀሳባቸውን በፈለጉት ሁኔታ መግለጽ፣ በፈለጉት ሁኔታ መሳተፍ ካልቻሉ ምርጫ የለም ማለት ነው። ስለዚህ ነጻነት መኖሩ ምርጫ መኖሩንም የሚያሳይና ለህዝባዊ አስተዳደር ነጻነት ቅድመ ሁኔታ መሆኑን አውቀን ያ ነጻነት ካልተረጋገጠ ተቋማት ነጻ ካልሆኑ ዜጎች የመምረጥ መብታቸውን ተጠቅመው በነጻነት ካልመረጡ ፓርቲዎች በነጻነት ካልተንቀሳቀሱ ያው የተለመደው የይስሙላ ምርጫ ስለሚሆን ያ እንዲቀየር ከኢትዮጵያ ሕዝብ ጋር ሆነን ትግላችንን አጠናክረን እንቀጥላለን ማለት ነው። እግዜር ይስጥልኝ። ዶክተር ጫኔ ከበደ ኢዴፓ ስለሚከተለው ርዕዮተ ዓለምም ጠይቀዋል። ጠያቂውና፣ እሺ አመሰግናለሁ። ወይዘሮ ትዝታ፣ ምናልባት ኢዴፓ የሚከተለው ርዕዮተ ዓለም ሊብራል መሆኑን ነው የጠቀሱት ትክክልም ናቸው። ዝቅተኛ ገቢ ያላቸው የህብረተሰብ ክፍሎችን ማህበራዊ መሰረት አድርጎ የሚንቀሳቀስ ይመስለኝ ነበረ። ግን አሁን የሚከተለው ሊበራሊዝም ነው እንዴት ነው የሚለው የሊበራል ህይወት ዓለም ወይም ደግሞ የሊበራል ዲሞክራሲን ትርጉም ትንሽ የሳቱ ስለሚመስለኝ ነው። በታዳጊ ሀገሮች የሊበራል አስተሳሰብ እንደሚታወቀው ሊበራል ገና ያደገ አይደለም። በተለይ በአፍሪካና በኢትዮጵያም ገና እየተጀመረ ያለ አብዛኞቹ የተቃዋሚ ፓርቲዎች ወደ ኢትዮጵያ ይሄ አስተሳሰብ ቢመጣ ህብረተሰቡ የተሰነ ለውጥ ሊያገኝ ይችላል። የግለሰብ መብቱ ሊከበርለት ይችላል። ከዚህ ከግለሰብ መብቱ በመነሳት የቡድንም መብቱንም ሊያስከብር ይችላል ከሚል እሳቤ ነው እንግዲህ ሊበራል ርዕዮተ ዓለም ወደ ኢትዮጵያ ይመጥናል ብለን ይዘነ የገባ ነው። በመሰረቱ የኢዴፓ ማህበራዊ መሰረታችን ወጣቱ ክፍል ነው። ወጣቱ ክፍል በአሁኑ ሰዓት ከሀያ እስከ ሀያ አምስት ሚሊዮን የሚሆነው ወጣት ህዝብ በትምህርት ገበታ ላይ የሚገኝ ነው። ስለዚህ ከተወሰኑት ዓመታት በኋላ ኢትዮጵያ መካከለኛ ገቢ ያለው ህብረተሰብ ለመፍጠር የሚያስችላት በእውቀት የታነጽ የሰው ኃይል ይኖራታል የሚል ግምት አለን። ከዚህ አንጻር ሊብራል አስተሳሰብ ደግሞ መካከለኛ ገቢ ያለው ህብረተሰብ መፈጠርን ይፈልጋል። ስለዚህ ይሄ እስኪፈጠር ድረስ ማህበራዊ መሰረታችንን ከወዲሁ አንጸን መሄድ እንዳለብን የሊብራል አስተሳሰብን በወጣቱና በአጠቃላይ በሲቪል ሰርቪሱ ስም ውስጥም ይህንን አካትን መስራት የሚያስችለን ነገር ከተፈጠረ ዲሞክራሲው ያድጋል። የሃይማኖት ተቋሞችም ነፃነታቸውን ሊያገኙ ይችላል ሉ የትምህርት ተቋማት እና ሌሎችም እንደዚሁ ዴሞክራቲክ ተቋማት የምንላቸውም ገለልተኛ ሆነው የሚሰሩበትን መንገድ ፈጠሪ ይችላል የሚል ግምት አለ እና ምናልባት ገዥ ፓርቲ የሚለውን ነገር ለማንጸባረቅ የፈለጉ ይመስለኛል። ጠያቄው በተቃራኒው ነው። አሁን እያየ ነው ያለ ነው ኢትዮጵያ ውስጥ አቤታዊ ዲሞክራሲ ነው የሀብታሞች እየሆነ ያለው ሊበራል ዲሞክራሲ ምናልባት የድሆች ማለት በሚቻልበት ደረጃ ላይ ነው ያለ ነው። ምክንያቱም ገና መሰረት ያልተጣለበት መካከለኛ ገቢ ያለው ኅብረተሰብ መፍጠር ያልተቻለበት ሂደት ስላለ ገና ይሄ ነገር ይመጣል ተብሎ ታስቦ የሊበራል ዲሞክራሲን መሰረት ከወዲሁ ህዝቡ እንዲያጣ ማድረግ ተገቢ ያለመሆኑን መግለጽ እፈልጋለሁ። እሺ፣ አመሰግናለሁ ዶክተር ጫኔ የከበደ ኢደፓ ምን ያህል አባላት እንዳሉት ምን ያህል ደጋፊዎች እንዳሉት ሊገልጹልን ይችላሉ? ጥሩ ጥያቄ ነው። በመሰረታዊነት ግን ህብረ ብሔራዊ ፓርቲ እንደመሆናችን መጠን በሁሉም የሀገሪቱ ክልሎች ላይ አባላትና የማስተባበሪያ ቻፕተሮች እና ጽህፈት ቤቶች እንዳሉን ልገልጽ ልሽ ይፈልጋለሁ። ግን አሁን ለጠየቅሽኝ ጥያቄ በአሀዝ ደረጃ የሚገለጽ ግን ስታትስቲክስ የተሰራ ነገር በአሁኑ ሰዓት የለኝም። እሺ፣ አመሰግናለሁ። ወደ ቀጣይ ጥያቄ ሊሄድ፣ ለኢንጂነር ይልቃል ነው የመጣው ይሄ ጥያቄ የሰማያዊ ፓርቲ አደረጃጀትና ያነገበው አላማ ህዝብን ከጎኑ ለማሰለፍ የሚያስችል ነውን? ይላል ይህን ጥያቄ የማቀርበው ሰማያዊ ፓርቲ በህትመት ውጤታቸው፣ በሰልፎቻቸውና በስብሰባዎቻቸው የህዝቡን ከነሱ ጋር አብሮ አለመሰለፍ ከፍርሃት ጋር አያይዘው ከሚገልጹትና ወደ ዘለፋ ያጋደለ ትችት በህዝብ ላይ ከሚያሰሙት ፓርቲዎች አንዱ ስለሆነ ነው ይላሉ ጠያቂው። ቀደም ሲል ጥያቄያቸውን ያነበብኩት አቶ ግዛቸው አበበናቸው ናቸው ቄላኩልንና። ለዚህ ምን መልስ ይሰጣሉ ኢንጂነር ይልቃል? አይ ይሄ ሀሳብ በመሰረቱ ከየት እንደተገኘም አላቅም። ሰማያዊ ፓርቲ እንደውም የህዝብ ጥያቄዎች በተነሱ ጊዜ ሁሉ አስቀድሞ የህዝብን ጥያቄ አንግቦ በመነሳት የታወቀ ፓርቲ ነው። ዜጎች በተፈናቀሉ ጊዜ፣ የእምነት ነጻነት መብታቸው በተነፈቀ ጊዜ፣ በእስር ቤት ባሉ ሰዎች ላይ የሰብአዊ መብታቸው አያያዝ ችግር ውስጥ በወደቀ ጊዜ፣ በስርአት ወጣቶች፣ አጠቃላይ የህዝብ ችግር ናቸው በተባሉትን ነገሮች ሁሉ ጥያቄ አድርጎ በመነሳት የሚታወቅ ፓርቲ ነው እንጂ ህዝብን በመዘለፍ የሚለው ብዙዎችም የሰማያዊ ፓርቲ አመራሮች ሀገራቸውን ታሪክ የሚያከብሩ ህዝባቸውን አክብረው የሚወዱ እንደዚሁም ደግሞ በሃይማኖትም ና በኢትዮጵያዊ ስነ ምግባር የታነጹ ወጣቶች ና ጥልቅ የሀገር ፍቅር ያላቸው ሰዎች ናቸው ና ይሄ ነገር አንድም ቦታ ተንጸባርቆ አያቅም። ሰማያዊንም መሪዎችንም ሆነ አጠቃላይ የድርጅቱን ሀሳብ የማይወክል ና ትክክለኛ ያልሆነ አስተያየት ነው። ወይዘሮ ትዝታ አመሰግናለሁ። ኢንጂነር ይልቃል በእናንተስ በኩል ምን ያህል አባል ምን ያህል ደጋፊ እንዳላችሁ ሊገልጹልኝ ይችላሉ? በመጨረሻ እንደ በሀገር አቀፍ ደረጃ አሁን ሰማያዊ ፓርቲ በፍጥነት እያደገ ያለ ፓርቲ ነው። በተለይም ከቅርብ ጊዜ ወዲህ በሌሎች በመያድ እና በአንድነት በኩል በምርጫ ቦርድ የተደረገው ነገር ቅር እያሰኛቸው ብዙዎች የእነዚህ ፓርቲ አባላት የነበሩት ሁሉ እስከታች መዋቅር ድረስ ሰማያዊን በይፋ በመዋቅር ደረጃ እየተቀላቀሉ ነው። በውጭ ሀገርም ያሉት እንደዚሁ የእነዚህ ፓርቲዎች ደጋፊ የነበሩት ሰማያዊን እየደገፉ ነው እና እድገቱ በጣም ፈጣንና ተለዋዋጭ በመሆኑ ቁጥሩን ይሄን ያህል ነው ብዬ በዚህ ደረጃ ላስቀምጥልሽ ትንሽ ቢቸግረኝም በፍጥነት እያደገ ያለና የብዙ ኢትዮጵያውያን ተስፋ የሆነ ድርጅት እንደሆነ ይሰማኛል። በአንጻሩ ግን ይህንን የኢትዮጵያ ሕዝብ በጣም ውስብስብ ችግሮች አሉ። ብዙ ውጣ ውረድ አለ። ይህንን የሚመጥን አመራር ለመስጠትና በረጋና በሰከነ ሁኔታ ተደማሪ የሆነ ውጤት ለማምጣት በጥንቃቄና በጥበብ ከትትና በሚመነጭ ፍርሃት በአስተዋይነት ትግሉን ለመምራት ሰማያዊ ፓርቲ ቆርጦ የህዝብ ፓርቲ ለመሆን የተነሳ ፓርቲ መሆኑን ማረጋገጥ እችላለሁ። በፍጥነት ከማደጉ የተነሳ ግን የአባላቱንና ደጋፊውን ቁጥር በዚህ ደረጃ ለመናገር እንዳላጋንንም እንዳላሳን ሰውም ስለምፈራ ቁጥሮ የለኝም። ወይዘሮ ትዝታ የውይይቱን ተሳታፊዎች ሁሉ ለጥያቄዎቹ መልስ የሰጡትንም የሁለቱንም ፓርቲዎች መሪዎች እና ትዝታን አመሰግናለሁኝ። እስከ ዝግጅታችን ፍጻሜ ጥቂት ደቂቃዎች ይቀሩናል። መልካሙ ደምሴ ነው። በሳቅ፣ በጫወታ፣ በደስታ፣ ባዘን ባለፉት ዓመታት ስንቱን አሳለፍን። ስንት ደስ ታየን ስንታየን፣ መከራ ሲፈራረቁብን በተራ በተራ መልካሙ ተበጀንና አድማጮቼን በጣም ይቅርታ ጠይቃለሁ። እኛ እንዴ ድሮ ባልደረባ መልካሙ ደምስ ድንገት ምላሴ ላይ ቁጭ አለና አንታታዋቸው መሰለኝ። ለማንኛውም እስከ ዝግጅታችን ፍጻሜ አንዳንድ አጠራ ጠራ ያሉ መረጃዎች እንድስጣችሁ ዛሬ 1 ዶላር 20 ብር 42 ሳንቲም ተመንዝሯል። እርሶ ዶላር መግዛት ከፈለጉ ግን የሚከፍሉት 20 ብር 52 ሳንቲም ነው። አዲስ አበባ ነገ ደመናማ ትሆናለች፣ ጥቂት ካፌ ይኖራታል። ከፍተኛ ሙቀቷ 25፣ ዝቅተኛው 9 ዲግሪ ሴልሺየስ ይሆናል። ከግራኝ አህመድ ጋር ብዙ ትንቅንቅ ላይ የነበሩት የኢትዮጵያ ንጉሥ አፄ ግላውዲዮስ ወይም ደግሞ አፄ አጥናፍ ሰገድ የተገደሉት ልክ የዛሬ 456 ዓመት በዚህ ሰሞን ነበረ። በተደረገ ከፍተኛ ውጊያ የአሳሹ የቫስኮ ዳጋማ ልጅ ክሪስቶፎሮ ዳጋማ በዚህ ትግል ውስጥ ብዙ እገዛ ሲያደርግላቸው ነበር። ዝግጅታችን ክቡራትና ክቡራን አለቀ። ኃይሉ ታምራት፣ እንደዚሁም ጽዮን ግርማ፣ ቴክኒሻኑም ሱሌማን Uh, Tara Ali Nim Salomon Abbott, the Zunisan Abbott, and Esther Linskamish Society. This program has come to you from the Voice of America, Washington.